ትኩረት፣ በአፍሪካ የቡሩንዲ እና የሩዋንዳ ፕሬዝደንቶች የሥልጣን ጊዜያቸውን ለማራዘም ጥረት ጀምረዋል። ይህንኑ ጥረት የዶይቸ ቬለ ባልደረባ ካትሪን ማታይ እንደዘገበችው ጀርመን በተለያየ መልክ ነው የምትመለከተው። ይኸው የጀርመን አመለካከት አደገኛ መዘዝ ሊያስከትል እንደሚችል ተቺዎች ከማስጠንቀቅ ወደኋላ አላሉም። የቡሩንዲ ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን ለመወዳደር መወሰናቸውን ይፋ ካደረጉ ካለፉት በርካታ ወራት ወዲህ በሀገሪቱ ተቃውሞና የኃይሉ ተግባር ቀጥሏል። ከ15 ዓመታት በፊት የቡሩንዲ የእርስ በርስ ጦርነት ማብቃቱን ባረጋገጠው በአሩሻ ታንዛኒያ በተፈረመው ውልና ከ10 ዓመታት በፊት በጸደቀው የቡሩንዲ ህገ መንግስት መሰረት ሁለት የአምስት ዓመት የአገልግሎት ዘመኑን የፈጸመ የሀገሪቱ መሪ ለተጨማሪ አመራር በስልጣን ሊቆይ አይችልም ይሁንና ፕሬዚደንት ንኩሩንዚዛ ለመጀመሪያው የስልጣን ዘመናቸው የተመረጡት በህዝብ ሳይሆን በምክር ቤት መሆኑን በማመልከት የፊታችን ማክሰኞ ሐምሌ 21 2015 ዓ ም በሚካሄደው ፕሬዝደንታዊ ምርጫ መወዳደር እንደሚችሉ ነው የሚከራከሩት። የመንግስቱ ተቃዋሚ ፓርቲዎች ግን እርምጃው የመፈንቅለ መንግስት ያህል እንደሚቆጠር በማመልከት የቡሩንዲ ህዝብ የፕሬዝደንቱን ውሳኔ ተቃውሞ እንዲነሳ ቅስቀሳቸውን ቀጥለዋል። አለም አቀፉ ማህበረሰብ በጠቅላላ የቡሩንዲ ጊዜያዊ ሁኔታን በስጋት እየተከታተለው ይገኛል ጀርመንም ተቀናቃኞቹ ወገኖች ለተፈጠረው ውዝግብ ሰላማዊ መፍትሄ እንዲያፈላልጉለት ጥሪ አስተላልፋለች በቡሩንዲ አንጻር አለም አቀፉ ማህበረሰብ በጎረቤት ሩዋንዳ ለሚታየው ተመሳሳይ ሁኔታ ያን ያህል ትኩረት አልሰጠም የሩዋንዳ ፕሬዝዳንት ፖል ካጋሜ ልክ እንደ ቡሩንዲ ዋቻቸው ምንም እንኳን ህገ መንግስቱ ባይፈቅድላቸውም ሁለተኛው የስልጣን ዘመናቸው እንደ አውሮፓውያን ዘመን አቆጣጠር በ2017 ዓ ም ሲያበቃ ለሶስተኛ ጊዜ ለመወዳደር ሀሳብ እንዳላቸው ተሰምቷል። ፕሬዚደንቱ ስለዚሁ ጉዳይ በይፋ ባይናገሩም ገዢው አብዮታዊ ግንባር ፓርቲያቸው የካጋሜን የስልጣን ዘመን ለማራዘም አዳዲስ ስልቶችን ተግባራዊ ለማድረግ መንገዱን በማመቻቸት ላይ ይገኛል። ፓርቲው ይህንኑ ጥረት ለማሳካት በዚህ ሳምንት የሀገሪቱን ህገ መንግስት ለማስቀየር ለምክር ቤት ባቀረበው ረቂቅ ህግ ላይ ክርክር ከተካሄደ በኋላ የምክር ቤት እንደራሴዎች ረቂቁን ህግ በሰፊ የድምፅ ብልጫ አጽድቀውታል። በጸደቀው ህግ መሰረት የሩዋንዳ ህዝብ በፕሬዝደንቱ የስልጣን ዘመን ላይ ያረፈው ገደብ ይነሳ አይነሳ በሚለው ጥያቄ ላይ ረፈረንደም ያካሂዳል። ዕለቱ ገና ያልተወሰነው የረፈረንደሙ ውጤት አዎንታዊ ምላሽ ካገኘ ፕሬዚደንት ፖል ካጋሜ እድሜ ልክ ይገዛሉ ማለት ነው። የሩዋንዳ መንግስት ተቃዋሚ ወገኖች ገዢው አብዮታዊ ግንባር ፓርቲ ያራመደውን እቅድ በመቃወም ለህገ መንግስታዊው ፍርድ ቤት ክስ አቅርበዋል። የዚህ ክስ ብይን በዚህ ወር ይሰጣል ተብሎ ይጠበቃል። እንደ አውሮፓውያን ዘመን አቆጣጠር በ1994 ዓ ም 800 ሺህ የቱትሲ ጎሳና ለዘብተኛ የሁቱ ጎሳ አባላት የተገደሉበትን የጎሳ ጭፍጨፋ የያኔው አማጺ ቡድን ያሁኑ ገዢው አብዮታዊ ግንባር ፓርቲ ካበቃ ወዲህ ፕሬዚዳንት ፖል ካጋሜ ሩዋንዳን በቀጥታና በተዘዋዋሪ በመግዛት ላይ ይገኛሉ። የሩዋንዳ መንግስት በሀገሩ በሰፈነው መረጋጋት በሀገሪቱ በተመዘገበው የኢኮኖሚ እድገትና ባነቃቃው ማህበራዊ ተሃድሶ የተነሳ ሀገሩን በአፍሪቃ እንደ አርአያ የምትታይ አድርጎ ነው የሚመለከታት። የጀርመን መንግስትም ይህንኑ አስተያየት ይጋራል። የቡሩንዲና የሩዋንዳ ፕሬዝደንቶች ፒየር ንኩሩንዚዛና ፖል ካጋሜ የሀገሮቻቸውን ህገ መንግስት የስልጣን ዘመናቸውን ለማራዘም ለያዙት እቅዳቸው እንቅፋት እንደደቀነባቸው ይሰማቸዋል። በቡሩንዲ የሚገኙት የጀርመን አምባሳደር ፔተር ፋንሆልስ የቡሩንዲን ፕሬዝደንት ለሶስተኛ ጊዜ የመወዳደርን ዕቅድ በግልጽ ቢነቅፉም በሩዋንዳ ሊካሄድ የታሰበውን ሬፈረንደም በግልጽ ደግፈዋል። ፋንሆልስ ለሩዋንዳ መንግስት ቅርበት አለው ለሚባለው ዕለታዊው ኒው ታይምስ ለተባለው የሀገሪቱ ጋዜጣ በሰጡት ቃለ ምልልስ ላይ በሩዋንዳ የሕገ መንግስቱን ለውጥና ምርጫውን በተመለከተ ግልጽና ትክክለኛ ሂደት እንደሚገኝ እርግጠኛ መሆናቸውን አስረድተዋል። አስፈላጊውን ውሳኔ የመውሰዱ ኃላፊነትም በሩዋንዳ ሕዝብ እጅ ላይ መሆኑን ያመለከቱት ጀርመናዊው የቡሩንዲ አምባሳደር ፋርንሆልስ። በዚያው ቃለ ምልልስ ላይ ቡሩንዲ ወደፊት ትራመድ ዘንድ የሀገሪቱ ፕሬዚደንት ፒየር ንኩሩንዚዛ የመወዳደር እቅዳቸውን እንዲሰርዙ እስከ መምከር ርቀው መሄዳቸው ተመልክቷል። የጀርመን አምባሳደሮች ለወትሮው ቃለ ምልልስ የማይሰጡበትና ከሰጡም ጥንቃቄ የተመላበት ዲፕሎማሲያዊ አነጋገርን እንደሚመርጡ ሲታሰብ ቀደም ሲል የተሰማው የአምባሳደር ፋርንሆልስ አስተያየት አስገራሚ ሆኖ እንዳገኙት በቤልጅየም የአንትወርፕ ዩኒቨርሲቲ የልማት ፖለቲካ መምህር ፕሮፌሰር ስቴፍ ፋንደንግኒስት ገልጸዋል። ፋንደንግኒስት ጀርመናዊው አምባሳደር ለዚሁ አነጋገራቸው ማብራሪያ እንዲሰጧቸው ከጥቂት ጊዜ በፊት በላኩላቸው በአንድ ግልጽ ደብዳቤ ቀጣዮቹን ጥያቄዎች ማስፈራቸውን ለዶይቸ ቬለ ገልጸዋል። ቃለ ምልልሱ ጥሩና መጥፎ መሪዎች እንዳሉ የሚጠቁም ይመስላል። ጥያቄው ግን ምንድን ነው? ሩዋንዳን ጥሩ፣ ቡሩንዲን መጥፎ ያደረገው የሚለው ነው። ዴሞክራሲያዊ እሴቶችንና የሰብአዊ መብቶችን በማክበሩ ረገድ ሩዋንዳ የተሻለ አሰራር እየተከተለች ነው። በሀገሪቱ ውስጥ የተሻለ የፕሬስ ነጻነትና ንቁ ሲቪል ማህበረሰብ አለ። የተቃውሞ ፓርቲዎችስ ተጨማሪ የመናገር ነጻነት አላቸው? አይመስለኝም። ፋንደንግኒስት የጀርመን አምባሳደር ምላሽ እስካሁን እንዳልደረሳቸው አስታውቀዋል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ስለ ሩዋንዳ ከጥቂት ጊዜ በፊት ባወጣው የመጨረሻው ዘገባው እንዳመለከተው ሩዋንዳ ውስጥ አስተያየት የመግለጽና የፕሬስ ነጻነት ግዙፍ ገደብ አርፎባቸዋል። የመንግስቱ ተቃዋሚዎችም ብርቱ ክትትል ይደረግባቸዋል። አምነስቲ በዘገባው ይፈጸማል ያለው ክትትል እንደደረሰበት የሩዋንዳ ዜጋ የሆነው ጋዜጠኛ ፍሬድ ሙቮኒዬ አረጋግጧል። ጋዜጠኛው ባለፈው ግንቦት ወር ሀገሩን ለቆ ወደ ኔዘርላንድስ መሸሽ መገደዱን ነው የሚገልጸው። አሁን በስደት ላይ ይገኛለሁ። እርግጥ ሩዋንዳ ውስጥ ጦርነት የለም፣ ውዝግብም የለም እያም ቢሆን ግን የዜግነት መብት የለኝም። ሩዋንዳ ጥሩ የኢኮኖሚ እድገት ማሳየቷንና ለዚህም ከያቅጣጫው ብዙ አድናቆት ማትረፏ ይነገራል። ይህ የማይካድ ሀቅ መሆኑን ጋዜጠኛው ፍሬድ ሙቮኒም ቢያመለክት፣ ይህ ሩዋንዳ ያሳየችው አዎንታዊ እመርታ ዲሞክራሲያዊ እሴቶች በሀገሪቱ ከሚስፋፉበት ሂደት ጎን ለጎን እንዲከናወን መፈለጉን ነው ለዶይቸ ቬለ የገለጸው። ምኞቴ አለም አቀፉ ማህበረሰብ ፕሬዚደንት ፖል ካጋሜ ለሶስተኛ የስልጣን ዘመን እንዳይወዳደሩ ግፊት እንዲያሳርፍባቸው ነው ምክንያቱም ይህ ሰላማዊ የስልጣን ሽግግር አይታ ለማታውቀው ለሀገራችን ጥሩ መልእክት ያስተላልፋል ካትሪን ማታይ እንዳጠያየቀችው የጀርመን መንግስት ቡሩንዲንና ሩዋንዳን በአንድ አይን የማያይበት ምክንያት ምንድን ነው? የአንድ ሀገር ተጓዳኞች የሆኑ የውጭ አጋሮችስ የዚያችን ሀገር መሪዎች ተግባር እንዲነቅፉ በተባለችው ሀገር ውስጥ አለመረጋጋት መፈጠር አለበት ወይ? በቡሩንዲ የጀርመን አምባሳደር ፋንሆልስ በቃለ ምልልሱ የራሳቸውን አስተያየት ነው የሰነዘሩት ወይስ የሀገራቸውን መንግስት ወክለው? የአምባሳደሩን አስተያየት ጉዳዩ የሚመለከተው በርሊን የሚገኘው የውጭ ጉዳይ ሚኒስቴር እንዴት እንደተመለከተው መልስ ለማግኘት ዶይተ ቬለ በተደጋጋሚ ያደረገው ሙከራ አልተሳካም። በቤልጂየም የአንትወርፕ ዩኒቨርሲቲ ፕሮፌሰር ፋንደግኒስት የአምባሳደሩ አይነት አስተያየት ለልማት ትብብር ተአማኒነት አደገኛ መሆኑን ነው ያስጠነቀቁት። ፋንደግኒስት እንደሚሉት በየሀገሮቹ ዴሞክራሲያዊ ስርዓት ለመትከል የሚታገለው ሲቪሉ ህዝብ በዓለም አቀፉ ማህበረሰብ ላይ እምነት እንዳያድርበት ነው የሚያደርገው። የሩዋንዳ ተወላጅ የሆነው በኔዘርላንድስ የሚኖረው ጋዜጠኛ ፍሬድ ሙቮኒየም በሀገሩ ህገ መንግስቱን ለመቀየር የተያዘው እቅድ የሀገሩን የወደፊት እድል ጎጂ መሆኑን ገልጿል።